የሰብአዊ መብቶች ኮሚሽነር ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በእሳቸው በኩል የተደረገውን ምርመራ ይፋ ለፓርላማ አሰምተዋል። በኦሮሚያ ክልል፣ በአማራ ክልል እና እንደዚሁም በደቡብ በተቀሰቀሰው ግጭት ሳቢያ የሞቱ ሰዎች የቆሰሉ ሰዎች ቁጥራቸውን ዘርዝረዋል። እሳቸው ከዚህ ከዘረዘሩት ውጭ አዲስ ነገር የሚያደርገው በትችትም በኩል ስህተት አለ፣ ሊታረም ይገባል በመንግስትም በኩል ያሉትን በማሰማታቸው አዲስ አይነት መልክ የያዘ ዘገባ ሆኖ ነው የተገኘው። በኮሚሽኑ በኩል ይህ ሁሉ ሊመሳሳ ሊቀሰቀስ የቻለው ምክንያት ሊታረም ይገባል በማለት እንደ ሀሳብ አቅርበዋል። ምንድን ነው ያሉት የጎደለው የመልካ ሰላም አስተዳደር ማስፈን ይገባል ብለዋል። ለወጣቶቹ የስራ እድል መፍጠር፣ ንብረት ለወደመባቸው ማቋቋምና ብሔርን መሰረት ያደረገ ጥቃት መከላከል፣ ያልተመጣጠነ ኃይል እርምጃ የወሰዱ የጸጥታ አካላትን እንዲጠየቁ ማድረግ፣ የዜጎችን ፍትህ የማግኘት መብት ማስከበር ሕገ ወጥ ጦር መሳሪያ ዞር መቆጣጠር በሚሉ እነዚህ እነዚህን የመሳሰሉ ብዙ ዘርዝረዋል። እነዚህ ሊታረሙ ይገባል ብለው እንደ መፍትሄ ያስቀምጡት ነው። ተቃውሞዎቹን በተመለከተ ከሚነሳው ጉዳይ አንደኛው የጸጥታ ኃይሎች የወሰዱት እርምጃ ተገቢ ነው፣ ተገቢ አይደለም፣ የተመጣጠነ ነው፣ የተመጣጠነ አይደለም የሚለው ክርክር ነበረ። በዚህ ጉዳይ ላይ የሰብአዊ መብት ኮሚሽኑ ምን አለ? የጸጥታ ኃይሎች በብዙ ቦታ ስፍራ ተመጣጣኝ የሆነ መልስ ነው የሰጡት የሚል ቢሆንም በአንዳንድ በኩል ደግሞ ተጠያቂ ሊሆኑ ይገባል የሚል አቅርበዋል። የትኞቹ የጸጥታ ኃይሎች እንዲጠየቁ ነው የሰብአዊ መብት ኮሚሽኑ ሀሳብ ያቀረበው? እንግዲህ ምንድነው፣ በብዙ ቦታ ያሉት የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ለምሳሌ በደብረ ዘይት ወይም በቢሶፍ በኤርቻ በዓል በዚያ ወቅት መከበሩ ኃላፊነት የጎደለው ነው ብለዋል ጠቅሰው የጸጥታ ኃይሉ በበዓል ወቅት ያሳየው ትዕግስት የሚመሰደን ነው ብለው ነገር ግን በማግስቱ በቢሾፍቱ የነበረውን ብጥብጥ ባለመቆጣጠሩ ሊጠየቅ ይገባል ያሉት ትችት ካቀረቧቸው ዋነኛው ነው። የወልቃይት የማንነት ጉዳይ በአማራ ክልል የቀሰቀሰው ተቃውሞ እንደነበር አይዘነጋም። እዛ የሰው ሕይወት አልፏል፣ የቆሰሉም ነበሩ፣ ንብረት ወድሟል። በሱ ጉዳይ ላይ የጸጥታ ኃይሎች የወሰዱት እርምጃና የሰብአዊ መብት ኮሚሽን ያቀረበው ሀሳብ ምን ይመስላል? የሚሉት ምንድን ነው? በአማራ ክልል ውስጥ የተከሰተው አመፅ እርግጥ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች ነበሩ ብለዋል። እንዲሁ የትግራይ የበላይነት አለ የሚሉ ቅሬታዎች እንዳለና በተለይ ደግሞ የዳሽን ተራራ በመማሪያ መጽሐፍቶች ውስጥ ስር እንዲካተት መደረጉ ይህን የመሳሰሉትን የድንበር ምላሽ ያገኝና የአማራ መሬት የበስተታን ተሰጥቷል የሚሉ ምክንያቶች መሆናቸው ለመቀሰቀሻ ምክንያት እንደሆኑ ብቻ ነው የጠቀሱት።